ትኩረት በአፍሪካ የ73 ዓመቱ ኢስማኤል ኦማር ጉሌ ድሬዳዋ ውስጥ በጎርጎሮሳዊ 1947 ዓ ም ህዳር 27 ቀን የተወለዱት አማርኛን ከማቀላጠፋቸው ሌላ ሶማሊኛ፣ አረብኛ፣ ፈረንሳይኛ፣ ጣሊያንኛ እንዲሁም እንግሊዘኛም ይናገራሉ። ጅቡቲ በጎርጎሮሳዊ 1977 ዓ ም ከቅኝ ተገዥነት ነጻ ስትወጣ የሀገሪቱ ፕሬዝደንት ሆነው ለ22 ዓመታት በስልጣን የቆዩት ሀሰን ጉሌድ አብቲዶን የአባታቸው ወንድም ናቸው። ገና በለጋ የወጣትነት እድሜያቸው አንድነትና ዲሞክራሲን የሚያሰፍን ግንባር የተሰኘው አባታቸውና አጎታቸው አባል በሆኑበት ነጻነትን በሚያቀነቅነው ፓርቲ መሳተፍ ጀመሩ። የቀድሞ የጅቡቲ መሪ ኦፕቲዶን ስልጣናቸውን በፈቃዳቸው በጎርጎሮሳዩ 1999 ሲለቁም የወንድማቸው ልጅ የሆኑት ጉሌህ ፓርቲያቸውን ወክለው ለምርጫ ቀረቡ። አንዳንዶች ባጎታቸው ተመረጡም ይላሉ። ያም ሆነ ይህ በወቅቱ ተፎካካሪያቸው ሆነው በግል ተወዳዳሪነት የቀረቡትን ሙሳ አህመድ ኢድሪስን አሸንፈው በዚሁ ዓመት ሚያዝያ ወር ላይ የጅቡቲ ፕሬዚደንት ሆኑ። በቀጣይም በጎርጎሮሳዊ 2005 ሚያዝያ ወር በተካሄደው ምርጫ ያለምንም ተቀናቃኝ መቶ በመቶ ድምፅ አግኝተው ሁለተኛ የስልጣን ዘመናቸውን አረጋገጡ። መረጃዎች እንደሚያሳዩት ጉሌህ የሀገሪቱን ብሔራዊ ጠቅላላ ጉባኤ በማሳመን ህገ መንግስታዊ ማሻሻያ ካደረጉ በኋላ ለሶስተኛ ጊዜ በ2011 ለምርጫ ፉክክር ቀረቡ። በዚህ ወቅት በመላው የአረብ ሀገራት ተቀስቅሶ የነበረው አብዮት ወደ ጅቡቲም ደርሶ ስለነበር ከአንድ አመት ቀደም ብሎ የታየውን የለውጥ ፈላጊዎች ንቅናቄ የጉሌህ መንግስት በጠንካራ ወታደራዊ ኃይል ብዙም ሳይገፋ ከሰመው። በሀገር ውስጥ የታየው የለውጥ ፍላጎት ተዳፍኖ ተቃዋሚ ፓርቲዎች በ2011 በተካሄደው ምርጫ አንሳተፍም ሲሉ ጉሌህ አሁንም 80 በመቶ ድምፅ አግኝተው የስልጣን መንበራቸውን አጸኑ። በሀገር ውስጥ ብቻ ሳይሆን ከውጭም የመብት ተሟጋቾች ትችት የጠናባቸው ፕሬዝዳንት ጉሌ በቀጣይ ለምርጫ እንደማይቀርቡ ቢናገሩም እንደገና በጎርጎሮሳ 2016 ዓ ም 87 በመቶ ድምጽ ማግኘታቸው ታውጆ በቤተ መንግስቱ ኑሯቸውን ቀጠሉ። ዘንድሮም ለአምስተኛ ጊዜ ትናንት በፖለቲካው መንደር ብዙም ታዋቂነት ከሌላቸው ዘካሪያ ኢስማኤል ፋራ ጋር ለውድድር ቀርበዋል። የጅቡቲ ዋነኛ የሚባሉ የፖለቲካ ተቃዋሚ ፓርቲዎች በዚህ ምርጫ አልተሳተፉም። ብቸኛ ተፎካካሪያቸው ሆነው የቀረቡት የ56 ዓመቱ ፋራህ የጽዳት ምርቶችን ከውጭ የሚያስገቡ የንግድ ሰው ናቸው። በዘንድሮ የጅቡቲ ምርጫ 215000 ዜጎች ድምፅ ለመስጠት ተመዝግበዋል። አንድ ሚሊዮን ዜጎች ያሏት በምስራቅ አፍሪካ ቀንድ ዳርቻ የምትገኘው ሀገር በአህጉሩ ካሉ እጅግ ትናንሽ ሀገራት አንዷ ናት። ጅቡቲ ትንሽ ሀገር ብትሆንም ባላት መልክዓ ምድራዊ አቀማመጥ ስልታዊ ተፈላጊነቷና ጠቀሜታዋ ግን ጉልህ ቦታ ሰጥቷታል። በቀይ ባህርና በአደም ባህረ ሰላጤ መካከል በባብ ኤልማንዳብ መገናኛ አፍ ላይ የምትገኘው ጅቡቲ የአፍሪቃና የአረብ ባህረ ሰላጤ መዋሰኛም ወደብ ናት። ያልተረጋጋ በሚባለው በዚህ አካባቢ የሰከነችው በረሃማዋ ጅቡቲ የውጭ ኃይሎችን ትኩረት በመሳቧ በርካታ ሀገራት የጦር ሰፈር መስርተውባታል። ፈረንሳይ በአፍሪቃ ውስጥ ያላት ትልቁ የጦር ሰፈር የሚገኘው በጅቡቲ ወደብ ላይ ነው። አንድ ሺ አምስት መቶ ወታደሮች አሏት። ቻይና፣ ጃፓን እንዲሁም ጣሊያንም የየራሳቸውን ወታደሮች ያካተቱ የጦር ሰፈሮች ካቋቋሙ ከርመዋል። ዩናይትድ ስቴትስም በአፍሪቃ ቋሚ የጦር ሰፈሯ የሚገኘው ጅቡቲ ላይ ነው። በሶማሊያም ሆነ በመላ አፍሪቃ ለጸረ ሽብር ዘመቻ የሚንቀሳቀስ አራት ሺህ የአሜሪካ ወታደር በዚያ ሰፍሯል። ህንድና ሳውዲ አረቢያም በስልታዊቱ ጅቡቲ የባህር ዳርቻዎች ላይ ዓይናቸውን በመጣላቸው በቅርቡ የየራሳቸውን የጦር ሰፈር ሊያደራጁ እንደሚችሉ ይጠበቃል። ጅቡቲን የሁሉም ዓይን ማረፊያ ያደረጋት ሌላው ጉዳይ የዓለም የንግድ መተላለፊያ ዋነኛ መንገዶች ከሆኑት አካባቢዎች በአንዱ ዳርቻ መገኘቷ ነው። ከእስያ በመርከብ ተነስቶ በሱዝ ካናል አልፎ ወደ አውሮፓ ለመጓዝም ሆነ ከአውሮፓ ወደ እስያ ማለፊያው የጅቡቲ ደጅ ነው። ባጎራባቸው ካሉት ሀገራት በተሻለ መረጋጋት የምትታየው ጅቡቲ ከሁለት አስርት ዓመታት በላይ የብዙዎችን ትኩረት መሳቧ በተጠና መንገድ የተሰራበት እንደሆነ ይናገራሉ የአፍሪቃ ቀንድ የፖለቲካ ተንታኝ ጀርመናዊቱ አኔተ ቬበር። በዚህ ረገድ ጅቡቲ ራሷ ስልታዊ አጋር መሆኗን በተግባር አሳይታለች። በእርግጥ በአካባቢው ያለችው ብቸኛ ተዋናይ ናት ማለት አልችልም። ነገር ግን ይህ የሆነው እንዲሁ ሳይሆን ጅቡቲ ራሷ በአግባቡ አቅዳ ለዚህ መስራቷን ግን መናገር ይቻላል። ምንም እንኳን የሌሎች ሀገራት ወታደሮች በአቅራቢያ መገኘት የራሱ ስጋት ቢኖረውም፣ በሌላ ጎኑ ደግሞ በዚች ሀገር ላይ ሌሎች ጥቃት የመሰንዘር ድፍረት እንዳይኖራቸው ያደርጋል ባይ ናቸው። ቬበር ለሀገሪቱ ኢኮኖሚም አዎንታዊ ድርሻ እንዳለው መዘንጋት እንደሌለበትም አጽንኦት ይሰጣሉ በአንጻሩ ጅቡቲ የዓለም አቀፍ የጦር ሰፈሮች መከማቻ እንድትሆን ያበቁት ኢስማኤል ኦማር ጎሌ ለሀገሪቱ ይህ ነው የሚባል ብልጽግናን አላመጡም በሚል የሚተቹም አሉ። ናይሮቢ፣ ኬንያ የሚገኘው ሆርን የተሰኘው ተቋም ዳይሬክተር ሀሰን ካኔንጄ ዛሬም ከአንድ ሚሊየን የማይበልጠው የጅቡቲ ሕዝብ እጅግ በድህነት ህይወቱን እንደሚገፋን የሚናገሩት በመሬት ላይ ያለውን ኢኮኖሚ ስንመለከት የባሰ ዕዳ ከመጨመር ውጭ ይህ ሁሉ ለእድገቱ በቂ አስተዋጽኦ ማድረጉን የሚያሳይ ማስረጃ የለም። በአሁኑ ጊዜ እንኳ ሰባ በመቶ ደርሷል። ይህ ደግሞ ለአፍሪቃዊት ሀገር እጅግ ከፍተኛው ነው። ጅቡቲ ውስጥ ወረድ ብሎ መስራት ይጠይቃል። ህዝቡ አሁንም በከፋ ድህነት ውስጥ ነው። ከአህጉሩ ድሃ አገራት አንዷ ናት። እና ምንም እንኳ ዋና ዋናዎቹን ሀያላን ብታስተናግድም አብዛኛውን ህዝብ በሚጠቅም መልኩ ወደ ኢኮኖሚ ጥቅሞች አልተለወጠም። ብዙዎች ፕሬዚዳንት ጉሌ የጅቡቲን ስልታዊ ጠቀሜታ አጉልተው ማውጣት እንደተሳካላቸው ይናገራሉ። የሀገሪቱ የባህር ወደቦች ለጅቡቲ መንግስት ቋሚ ገቢ ከማስገኘታቸውን በላይ ወታደራዊ ሰፈሮቹ ደግሞ ከአንድ መቶ ሚሊየን ዩሮ በላይ አመታዊ የውጭ ምንዛሪ እንደሚያስገቡ መረጃዎች ያሳያሉ። አብዛኛውን የውጭ ምንዛሪ መንግስት መሰረተ ልማትን ለማስፋፋት ይጠቀምበታል። ዋነኛ የባህር በሩ ተጠቃሚ የሆነችው ኢትዮጵያና ጅቡቲን የሚያገናኘው የባቡር መስመርም ከዚህ ይደመራል። ሰሪዋም ቻይና ናት። የቻይና ተጽዕኖ ጅቡቲ ላይ ያለውን ሚና የሚያጠኑት በሆንግ ኮንግ ዓለም አቀፍ ጥናት ተቋም ፕሮፌሰር ዣን ፒየር ካቤስታን ጅቡቲ በዚህ በኩል ለውስጥ እድገቷ የሚሆን ነገር አላተረፈችም ባይ ናቸው። ትልቁ ጥያቄ በእርግጥ ይህ አዲሱ የነፃ ገበያ ቀጠና ለጅቡቲ የተወሰነ የኢንዱስትሪ መሰረት ይጥልላታል ወይ የሚለው ነው። ይህንን እጠራጠራለሁ። ዝም ብሎ መሸጋገሪያ የመሸጋገሪያ ማዕከል የመገናኛ መስመር ብቻ በመሆኑ የኢንዱስትሪ መንደር ለመሆን አዳጋች ይሆናል። ለዚህም በርካታ ምክንያቶች አሉ። አነስተኛ የህዝብ ቁጥር ከምንም በላይ ደግሞ የኢንዱስትሪ ባህል ፈጽሞ በጅቡቲ አለመኖሩም ዋነኛው ነው። እሳቸው እንደሚሉትም ጅቡቲ ውስጥ ኢንዱስትሪን መገንባትና ማስፋፋትን መመኘቱ ብቻውን ውጤት ሊያመጣ አይችልም። ህብረተሰቡን የተዋጣለት የኢንዱስትሪ ሰራተኛ አድርጎ ለማሰልጠንም በራሱ ረዥም ጊዜ ይፈጃል። የናይሮቢ ሆርን ተቋም ዳይሬክተሩ ሀሰን ካኔንጄ በሀገሪቱ የሰፈሩ የውጭ ኃይሎችን ለጅቡቲ መንግስት ከለላ የሚሰጡ አድርገው ይመለከቷቸዋል። ይህም በሀገሪቱ እንዲመጣ ለሚታሰበው ዲሞክራሲ እንቅፋት መሆኑን የሚያመለክታሉ። ፕሬዝደንት ጉሌህ ትናንት በምርጫው እለት ራሳቸው በይፋ እንደተናገሩት በዚህ ምርጫ ዳግም መመረጣቸው ከተረጋገጠ ጅቡቲ ነፃነቷን ካገኘች ወዲህ ለረዥም አመት በፕሬዝደንትነት መንበር የተቀመጡ የሀገሪቱ መሪ ይሆናሉ። ጉሌ የሁለተኛ ደረጃ ትምህርታቸውን አለማጠናቀቃቸውን ከሚመለከት መረጃ የዘለለ የትምህርት ደረጃቸውን የሚያሳይ ነገር በይፋ የወጣ የለም። የደቡብ አፍሪቃ አምስት ሀገራት ፕሬዝዳንቶች በዚህ ሳምንት በሞዛምቢክ ዋና ከተማ ማፑቱ ተሰብስበው በሀገሪቱ የአማጽያንን እንቅስቃሴና ጥቃት እንዴት መግታት እንደሚቻል ተወያይተዋል። የመሪዎቹ ስብሰባ የተካሄደው ራሱን እስላማዊ መንግስት የሚለው ጽንፈኛ ቡድን በሞዛምቢኳ በፓልማ ግዛት ውስጥ የ የአስራ ሁለት ሰዎችን አንገት የመቅላቱ ዜና ከተሰማ በኋላ ነው። በስብሰባው የተሳተፉት የቦትስዋና ማላዊ፣ ሞዛምቢክ፣ ደቡብ አፍሪቃ የታንዛኒያና የዚምባብዌ መሪዎች ናቸው። መሪዎቹ በሰሜን ሞዛምቢክ የተባባሰው የታጣቂዎች እንቅስቃሴና ጥቃት የአካባቢው መረጋጋት ላይ ያስከተለውን አደጋ አስመልክተው ተወያይተዋል። ባለፉት ወራት የሀገሪቱን ከፍተኛ የነዳጅ ክምችት አደጋ ላይ የጣለ ጥቃት የደረሰ ሲሆን በጥቃቱ በሺዎች የሚገመቱ ሲገደሉ፣ በተመሳሳይ በርካቶች ከመኖሪያቸው ተፈናቅለዋል። በተለይም በካቦ ዴልጋዶ ክፍለ ሀገር ከጽንፈኛው ቡድን ጋር ትስስር እንዳለው የሚገመተው የታጣቂዎች ጥቃት ለሞዛምቢክ ብቻ ሳይሆን ለአካባቢው ሀገራት ደህንነት ጭምር አስጊ መሆኑ ነው የተገለጸው። ጥቃቱን ያወገዙት የደቡብ አፍሪቃ ሀገራት መሪዎች ከአካባቢው ሀገራት ወታደራዊና የጸጥታ ጉዳይ ባለስልጣናት እንዲሁም የደቡብ አፍሪቃ የልማት ማህበረሰብ ዋና መሪዎች ጋር በመሆን ለሁለት ቀናት ካካሄዱት ውይይት በኋላም ሀሙስ እለት ባሳለፉት ውሳኔ በአፋጣኝ አንድ የቴክኒክ ቡድን ወደ ሞዛምቢክ ለመላክ ወስነዋል። ሆኖም የሞዛምቢክ ፕሬዝዳንት ፊሊፕ ናዩሲ ሀገራቸው የውጭ ሀይል ድጋፍ ያስፈልጋት እንደው አስቀድሞ ሊጠና ይገባል ነው የሚሉት። ምላሻቸው ባዶ ኩራት አይደለም ያሉት ናዩሲ የሉዓላዊነት ጉዳይ መታየት እንዳለበትም አጽንኦት ሰጥተዋል። ከሌላው የአፍሪቃ ክፍል አኳያ ሲታይ ደቡቡ የሀጉሪቱ ክፍል አንጻራዊ መረጋጋት ነበረው። ከቅርብ አመታት ወዲህ ግን በተለይ በሞዛምቢኳ ካቦ ዴልጋዶ ክፍለ ሀገር ሸማቂዎች ጥቃት እያደረሱ ነው። በተቀናጀ ጥቃትም ሸማቂዎቹ በብዙ ቢሊየን ዶላር የሚገመተው እና ለሞዛምቢክ ኢኮኖሚ ወሳኝ የሆነው የተፈጥሮ ጋዝ ፕሮጀክት ያለባት ፓልማ ወደብን ያዙ። በስፍራው የሚገኘውን የነዳጅ ፕሮጀክት የያዘው የፈረንሳዩ የነዳጅ ኩባንያ ቶታል ሰራተኞቹን ከአካባቢው አስወጥቷል። በአካባቢው አሸባቢ እየተባለ የሚጠራው ሆኖም ግን ሶማሊያ ውስጥ ከሚንቀሳቀሰው ተመሳሳይ መጠሪያ ካለው ቡድን ጋር ምንም ግንኙነት እንደሌለው የተገለጸው የካቦ ዴልጋዶ ጅሃዳዊ ቡድን እስላማዊ የካሊፋ አስተዳደር ለመመስረት በአካባቢው በሚገኙ ከተሞችና መንደሮች ላይ ከ ስምንት መቶ ጊዜ በላይ ጥቃት አድርሷል ነው የተባለው። በዚህም ከ2600 በላይ ሰዎች ሲገደሉ ወደ 670 ሺ የሚገመቱት ደግሞ ከአካባቢው ተፈናቅለዋል። የተባበሩ መንግስታት ድርጅት በአሁኑ ሰዓት ወደ አንድ ነጥብ ሶስት ሚሊየን የሚገመት ህዝብ አፋጣኝ ሰብአዊ እርዳታ እንደሚያስፈልገው አስታውቋል። በካቦ ዴልጋዶ የቀጠለው የሸማቂዎች ጥቃት እንዳሳሰበው የገለጸው የደቡብ አፍሪቃ የልማት ማህበረሰብ ከአካባቢው ሀገራት የተውጣጣ ኃይል ወደ ስፍራው አዝምቶ ጥቃት አድራሹን እንደሚበቀል እየዛተ ነው። እስካሁን ግን የሞዛምቢክን ይሁንታ ያገኘ አይመስልም። አድማጮቹ፣ ሁለት ርዕሰ ጉዳዮችን የቃኘው የዕለቱ ትኩረት በአፍሪቃ በዚሁ አበቃ። መልካም የሳምንት መጨረሻ። ጤና ይስጥልኝ።